የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ጤና ስጥልኝ። የጋቢና ቪኦኤ አድማጮች የዛሬ ሐሙስ ግንቦት 6 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በኮቪድ-19 ሳቢያ ይህን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በኮሮና ቫይረስ ስጋት ምክንያት ቀንሶ የነበረው የደም ለጋሾች ቁጥር መሻሻል እያሳየ ነው። አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ በማይታወቅ ሁኔታ ወደ ደም ባንኮቹ የሚሄደው ሰው ቁጥር ነው የጨምረው። የኢትዮጵያ የደም ባንክ ፕሬዚዳንት አቶ ያረጋል በንቲ ናቸው። በምሽቱ ይደመጣል። በሌላ በኩል የአዲስ አበባ ፖሊስ የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የሚወስዳቸው እርምጃዎች መሠረታዊ የሰብአዊ መብት ድንጋጌዎችን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ የሰብአዊ መብት ኮሚሽን ዋና ኮሚሽነር ተናገሩ። በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ሕግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው ኢትዮጵያ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ናቸው። በምሽቱ ይደመጣል። እስከ ዝግጅታችን ማብቂያ ድረስ አብራችሁን ከቆያችሁ ይህንና ሌሎች ዘገባዎችን ደምጣላችሁ። ኤደን ገረመው ምሽቱን እያስተናገድኳችሁ ዘልቃለሁ ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እያመሰገንን ከዜናዎቹ ጋር ሀብታም ስዩም ይጠብቃችኋል። አመሰግናለሁ ኤደን። ኢትዮጵያ ውስጥ ባለፉት አራት ሰዓታት ውስጥ በተደረገው 3580 የላብራቶሪ ምርመራ ዘጠኝ ሰዎች የኮሮና ቫይረስ እንደተገኘባቸው ተገለጸ። የጤና ሚኒስቴር በፌስቡክ ገጹ በኩል እንዳስታውቀው በአጠቃላይ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 272 ደርሰዋል። ቫይረሱ በምርመራ የተገኘባቸው ሰዎች ሁሉም ኢትዮጵያውያን ሲሆኑ አምስት ወንድና አራት ሴት እንዲሁም ዕድሜያቸውም ከ17 እስከ 66 ዓመት የሆኑ ናቸው ተብሏል። ቫይረሱ በምርመራ የተገኘባቸው አምስት ሰዎች ከአዲስ አበባ ሲሆኑ አራት ሰዎች በሶማሌ ክልል ጅግጅጋ ለይቶ ማቆያ ውስጥ ይገኛሉም ተብሏል። የትግራይ ክልላዊ መንግስት አስፈላጊውን የኮሮና መከላከያ መንገዶች በመጠቀም የራሱን ምርጫ ያካሄዳል ሲሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ገለጹ። ዶክተር ደብረ ጽዮን እንደተናገሩት በክልሉ የሚካሄደው ምርጫ ህገ መንግስታዊና ምርጫ ቦርድ የሚሳተፍበትም ይሆናል ብለዋል። በፌዴራል ደረጃም ሁሉን ያሳተፈ የውይይት መድረክ በማዘጋጀት ስለ ቀጣይ ሀገሪቱን የሚመራ መንግስት እንዲሁም አገር አቀፍ ምርጫ ውይይት ያስፈልገዋል ብለዋል። ምክትል ርዕሰ መስተዳደሩ ስለ ወቅታዊ ጉዳዮች ለክልሉ መገናኛ ብዙሃን በሰጡት መግለጫ ላይ ባለፈው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ከህግና ከህገ መንግስት ስርዓት ውጪ የመንግስትን ስልጣን ለመጨበጥ የሚሞክሩና የጨረባ ምርጫ ለማካሄድ ለሚንቀሳቀሱ መንግሥታቸው ሀገርና ሕዝብን ከጉዳት ለመጠበቅ ወሳኝ ያሉትን እርምጃ እንደሚወስድ በጥብቅ ማስጠንቀቃቸው ይታወሳል። አድማጮች፣ የዚህ ዜና ዝርዝር ከምሽቱ ሶስት ሰዓት ጀምሮ በሚኖረው መሰናዶ ይደመጣል። ትምህርት ቤቶች በፍጥነት ሊከፈቱ ይገባል ሲሉ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት ተናግረዋል። ትናንት በካቢኔት ሰልፈኛቸው የኮሎራዶ እና ሰሜን ዳኮታ አስተዳዳሪዎችን ያስተናገዱት ትራምፕ ትምህርት ቤቶችን መክፈት ይኖርባቸዋል ሲሉ ተናግረዋል። በህጻናት ላይ የኮቪድ-19 ቫይረስ የሚፈጥረው ውጤት አናሳ መሆኑን ያወሱት ትራምፕ ትምህርት ቤቶችን የመክፈት ያለመክፈት ምርጫው ግን የግዛት አስተዳዳሪዎች እንደሆነም አክለዋል። የትራምፕ አስተያየት የተሰማው የካሊፎርኒያ መንግሥት ዩኒቨርሲቲ ስርዓት በጸደይ ወራት መጀመሪያ ቢሆን መማሪያ ክፍሎች እንደማይከፈቱ በወሰነ ማግስት ነው። የአሜሪካ ብሔራዊ አለርጂ እና ተላላፊ በሽታዎች ኢንስቲትዩት ኃላፊ ዶክተር አንቶኒ ፋውቺ በቀደመው ጊዜ ለሴኔቱ አባላት ግዛቶችና ከተሞች ህዝባዊ እንቅስቃሴዎችን በተቻኮለ ሁኔታ ዳግም ካስጀመሩ የከፋ ውጤት ሊመጣ እንደሚችል ማስጠንቀቃቸው ይታወሳል። ፋውቺ ህጻናት የቫይረሱን ገዳይ ውጤት ሙሉ በሙሉ የሚመክቱበት የበሽታ መከላከያ አቅም አላቸው ብሎ መዘናጋትም ጥንቃቄ እንደሚያሻው ጠቁመዋል። በዛሬው ዕለት ጠንካራ አውሎ ንፋስ ምስራቅ ፊሊፒንስን የመታ ሲሆን በኮቪድ-19 ሰበብ በቤታቸው ውስጥ ተወስነው የተቀመጡ በ10 ሺዎች የሚቆጠሩ ሰዎችን ከስፍራው ለማሸሽ የሚደረገውን ጥረትም አስቸጋሪ አድርጎታል። በሰዓት 150 ኪሎ ሜትሮች የሚምዘገዘገው ቮንግ ፎንግ የተሰኘው ከባድ ዝናብ የተቀላቀለበት አውሎ ንፋስ የመታው ሰሜን ሳማር የተባለውን የፊሊፒንስ ግዛት ነው። አሶሺትድ ፕሬስ እንደዘገበው የግዛቱ አስተዳዳሪ ኤድዊን አንግቸዋን ከተለመው እጥፍ ቁጥር ያላቸው የትምህርት ቤት ህንፃዎች ከፍተኛ ስጋት ያለባቸው የባህር ዳርቻ መንደሮች የተነሱ ሰማንያ ሺህ ሰዎች ይጠለሉባቸው ዘንድ እንዲቀየሩ ጠይቀዋል። ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ያስተናገድኳችሁ ያለሁት ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። በኮሮና ቫይረስ ስጋት ምክንያት ቀንሶ የነበረው የደም ለጋሾች ቁጥር መሻሻል እያሳየ እንደሆነና ሆስፒታሎቹም በበቂ ሁኔታ ደም እያገኙ መሆኑን የኢትዮጵያ የደም ባንክ ፕሬዚዳንት አቶ ያረጋል በንቲ ለአሜሪካ ድምጽ ገልጸዋል። ስመኝሽ የቆየ ዝርዝሩ አላት። የዓለም ስጋት በሆነው የኮሮና ቫይረስ ስርጭት ምክንያት በአስደንጋጭ ሁኔታ ቀንሶ የነበረው የደም ለጋሾች ቁጥር ባለፉት ሶስት ሳምንታት ውስጥ ትልቅ መሻሻል አሳይቷል። የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል በንቲ ለቪኦኤ እንደገለጹት በለጋሾች ቁጥር መመናመን ምክንያት ትልቅ አደጋ ውስጥ ወድቆ የነበረው የደም ባንክ በተከታታይ ባደረገው ህብረተሰቡን የመቀስቀስ ስራ ወደ ባንኩ እየሄደ ደም የሚሰጠው ሰው ጨምሮ የደም ክምችት 15ሺህ መድረሱን ያስረዳሉ። አሁን አገሪቱ ውስጥ ባሉ በሁሉም ደንባንኮች ውስጥ ታይቶ በማይታወቅ ሁኔታ ወደ ደንባንኮቹ ባንኮቹ የሚሄደው ሰው ቁጥር ነው የጨምረው። ይሄ ማለት ደን ባንኮቹ አደለም እየወጡ በልፋት በፍራት እየመጣ አደለም ሰው አዌርነሱ እና ጥሪው ገብቶት ወደ ደን ባንኮቹ እየመጣ ነው ያለው። ይህ ቁጥር አሁን በሁሉም ደንባንኮች በሚባል ደረጃ አንዳንድ ደንባንኮች ባንኮች ያው ከመንገድ በጣም ወደ ውስጥ ገባ ያሉ ናቸው። መንገድ ዳር አደሉም። አንድ ከተማ ውስጥ ሀዋሳ ከተማ ውስጥ ያለን ደን ባንክ የሀዋሳ ከተማ ነዋሪ አብዛኛው ነው ታያውቀው። አሁን ግን ደማንኩቱ ጋር ነው እያለ ሰው ራሱ እየፈለገ የሄደ ደም እየለገሰ ነው ያለው። እንዲህ አይነት ጊዜ በደም ባንክ ታይቶም አይታወቅም። የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት አዲስ አበባ ውስጥ በየለቱ ከ ሶስት መቶ እስከ ሶስት መቶ ሀምሳ ደም እንዲለገስ ይፈለግ ነበር። በኮሮና ቫይረስ ምክንያት ግን ሆስፒታሎች በቀጠሮ የሚደረጉ ቀዶ ጥገናዎችን በመቀነሳቸው የደም ፍላጎቱ ወደ መቶ ሀምሳ ወርዶ ነበር የደም ባንኩ ግን ይህንንም ለማሟላት ትግል ላይ ነበር ያሉት አቶ ያረጋል አሁን ግን ባንኩ በ ሀምሳ አመቱ አይቶት የማያውቀው ሰው ቁጥር በቀን ውስጥ በፈቃደኝነት እየሰጠ ነው ይላሉ በኢትዮጵያ እንግዲህ አዲስ አበባ ያለው ደም ባንክ ሀምሳ አመቱ ነው በሀምሳ አመት ታሪክ ውስጥ በቀን እንደዚህ በሩቲን ሰዎች ካምፔን ተዘጋጅቶ ካምፔን ማለት በዘመቻ መልክ የትንሽ ጊዮርጊስ ስፖርት ክለብ ደጋፊዎች ተብሎ ወይም የሮትራክት አቦጊዳ ክለብ ተብሎ ወይም የቡና ስፖርት ክለብ ተብሎ ወይም የሮትራክት ወይም የሙስተቅበል ካልሆነ በስተቀር ዝም ብሎ ሰዎች በራሳቸው ፍላጎት እየመጡ እንደሚየለገሱ ሰባት መቶ ሰው ደም ለግሶ አያውቅ እንደዚህ አይነት ቁጥሮችን ያየንበት ነው። ይህ የአንድ ቀን አይደለም ሶስት አራት ቀንም ከዛም በላይ የሆኑ ቀኖች ላይ ከሰባት መቶ በላይ ሰዎች ደም ለግሰዋል። በጣም በስድስት መቶ ና አምስት መቶ በጣም በአብዛኛዎቹ ቀኖች እንደዛ ነው ያለፉት። ደም በባህሪው ከሳምንታት በላይ መቆየት አይችልም ያሉት አቶ ያረጋል ባንኩ የደም ክምችቱ ከሚፈለገው በላይ ከሆኑባቸው ከተማዎች ወደ ሌሎች ከተሞች እያዘዋወረ በመላው ሀገሪቱ በቂ የደም አቅርቦት እንዲኖር እያደረገ መሆኑን ጠቁመዋል። በኮሮና ከሚሞተው በበለጠ በደም ማጣት የሚሞቱ እናቶች ቁጥር እንዳይጨምር ጥንቃቄ ይደረግ በማለት ጥሪ አቅርቦ የነበረው እና ሰማኒያ በመቶ የደም ለጋሾቹ በመቀነሳቸው ደም የሚያቀርብላቸው ሀያ አምስት ሆስፒታሎች ሙሉ ለሙሉ የቀዶ ጥገና አገልግሎት እንዲያቋርጡ አድርጎ የነበረው የባህር ዳር ደም ባንክ ነው። የባንኩ ኃላፊ አቶ ምትኩ ሽፈራው እንደነገሩን በቀን እስከ አራት መቶ የደም ለጋሾች የነበረው ባንኩ በኮሮና ቫይረስ ምክንያት ቁጥሩ ወርዶ አምስት በመድረሱ ሕዝባዊ ጥሪ ተላልፎ ባለፉት ሁለት ሳምንታት እስከ ስድስት መቶ ስልሳ ዘጠኝ ደም መሰብሰብ ችሏል። በአሁኑ ሰዓት ሆስፒታሎች ላይ በሚንፈልጉት አግባብ በሚፈልጉት መጠን በጣም በቂ የሚባል የደም አቅርቦ ሰጠናል። ለዛም ሲባል ለሁሉም ሆስፒታል መጀመሪያ እንዲሰርዝ ከጻፍን በኋላ አሁን ደግሞ መጀመር እንዲችሉ በደም ምክንያት ሌሎች የኮሮና የመንግስታዊ የራሳቸው አቅም እንዳለው ነው። በደም ምክንያት ግን ምንም አይነት ስራ ማቆም እንደሌለባቸው እና እኛም በቂ ደም በፈለጉት ጊዜ ማቅረብ እንደምንችል ደብዳቤ ጽፈናል። እየሰጠንም ነው። በአሁኑ ሰዓት እኛ እኛ ባህር ዳር ሀያ ሶስት ሀያ አምስት ብቻ ሳይሆን እንደ አማራ ክልል ያሉ ሆስፒታሎች ሙሉ ለሙሉ የደም አቅርቦት በቂ በሚባል ደረጃ አላቸው። አቶ ምትኩ አሁን ያለው በቂ ክምችት አስተማማኝነቱ ለሁለት ሳምንት ነው። ደም አንዴ ተሰብስቦ ለረጅም ጊዜ የሚቀመጥ ባለመሆኑ የደም ባንኩ በየሳምንቱ በቂ ለጋሾችን ይፈልጋል ይላሉ። ግን አሁንም የምንፈረው ነገር አሁንም እንግዲህ ደም አንዴ አንድ ሺህ አንዴ አስር ሺህ ተሰብስቦ ለሶስት፣ ለአራት፣ ለአምስት ወር ይሁን ማለት የማይቻል ነገር ነውና ና ኤክስፓየር ዴትም ስላለው ግዴታ በየቀኑ ለጋሽ መኖር ግድ ይላል። ግዴታ በየሳምንቱ ደም ካልተሰበሰበ እዚህኛው አሁን ራይት ነው። ባለንበት ሳምንት ደም ካላሰባሰብን የዚህ ያልሰበሰብነው ደም እዳ የምንከፍለው የዛሬ ሁለት ሳምንት። ስለዚህ ሁሌም በየሳምንቱ የደም ለጋሽ ቁጥር በትንሹ ሶስት መቶ ሰው ያስፈልገናል። በኮሮና ቫይረስ የተያዙ ኢትዮጵያውያን ቁጥር በየጊዜው እየጨመረ በሚገኝበት የሶማሌ ክልል የሚገኘው የጅጅጋ ቅርንጫፍ ደም ባንክም የኮሮና ቫይረስ ከመግባቱ በፊትም ያገኝ ከነበረው የደም ለጋሾች ቁጥር በላይ እያገኘ መሆኑን የነገሩን ደግሞ በሶማሌ ክልል ጤና ቢሮ የደም ባንክ ስራ ሂደት ኃላፊ አቶ ዚያድ ኑር አብዲ ናቸው። በተለይ ሰውም ጊዜ ገብተዋል፣ ኮሮናም ገብተዋል፣ ቁጥሩ በጣም ከአንዱሷል። እንዴት ናርገብ ስንል እያንዳንዱ ህዝቡን ግንዛቤ ለመለወጥ ግንዛቤ ለማስጠበት ደም ከለገሰ ሰው ምንም እንደባ ይሆን ኮሮና ና ደም ለመለገስ እንደማይገናኙን በደንብ ለማስተማር ካስተማርናቸው በኋላ በወር ስንሰባሰብ የነበረው ደም ቁጥር በጣም ጨምሯል። ምክንያቱም ከአሁን በፊት በወር አምስት መቶ እስከ ሰባት መቶ ስናሰበስብ የነበረው አሁን ቁጥሩ ከአንድ ሺ ሶስት መቶ በላይ ሆኗል ማለት ይቻላል። ዳታው እንደ ሪኮርዱ ስናይ ማለት ነው እና ግንዛቤው በጣም ስለጨበጡ ህዝቡ የንስብ እንቅስቃሴው ስለጨመረ ኮሮና እና ደም ለመለገስ እንደማይገናኝ በደንብ ስላሰማር ናቸው። አሁን ባለው ሁኔታ በጣም አሁን የደም ለጋሴቱ ቁጥር እየጨመሩ ነው። የኮሮና ቫይረስ በፈጠረው መደናገጥ ህብረተሰቡ ደም ከመስጠት በታቀበበት ወቅት ግንባር ቀደም ሆኖ በፈቃደኝነት ደም ከለገሱ የአዲስ አበባ ነዋሪዎች አንዱ ዮናስ ታደሰ ነው። ዮናስ ደም በችግር ጊዜ ብቻ ሳይሆን በቋሚነት መለገስ አለበት ይላል ደም ብዙ ማህበረሰብ ዋነኛ ችግር ምንድን ነው? የእርሱ ቤተሰብ ወይም የቅርቡ ሰው ታሞ ካላስፈለገ አስፈለገ በቀር ሰዎች ለሌላ ሰው የሚያስፈልጋቸው የሚመስለው ያለ አይነት ሰዎች ብዙ ጊዜ በቤተሰቦቻቸው ገንዘብ ፈልገው ሄደው አገልግሎት ካገኙ ከዛ በኋላ ተመልሰው ወደ ደሞ የመከር ፕሮግራም ውስጥ ነው የሚገቡት። ደም ህይወት ነው፣ ምንም ጥያቄ የለበት። አንድ ሰው አራት መቶ አምሳ ሊተር ሚት በሚሰጥበት ሰዓት ላይ ሰው ከማደብን ባለፈ ውስጣቸው እርካታ አለች፣ ሰላም እናገኛለን። ደም መስጠት ማንም ሰው እድ አስራ ስምንት አመት ከሚለውነ አር ኪሎ ከአርባ አምስት አመት ከአርባ አምስት ኪሎግራም በላይ ከሆነ መስጠት ይችላል። ደም ሲያጥር በጤና ተቋማትና በበሽተኞች ላይ የሚፈጥረው ጫና እጅግ ከፍተኛ ይሆናል፣ የሚሉት የደም ባንክ ኃላፊዎቹ ለሚቀጥሉት ሁለት እና ሶስት ሳምንታት በቂ የደም ክምችት መፍጠር ቢቻልም የደም አገልግሎት ዘመን በጣም ውሱን በመሆኑ ሰዎች በየጊዜውና በየዕለቱ ደም መለገሳቸውን እንዳያቋረጡ ጥሪ አስተላልፈዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አዲስ አበባ ፖሊስ የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የሚወስደው እርምጃ መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ለአሜሪካ ድምፅ ተናግረዋል። ዶክተር ዳንኤል ከሰሞኑ የተወሰዱ እርምጃዎችን ከሁኔታው ጋር የማይመጣጠኑ ሲሉም ገልጸዋቸዋል። ሀብታሙ ስዩም ዝርዝር ዘገባ አለው። የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ጥሳቸዋል በሚል የቤተሰብ አባላቶቻቸው በቁጥጥር ስር ከዋሉባቸው የአዲስ አበባ ከተማ ነዋሪዎች መካከል አንዱ በፍቃዱ ኃይሉ ነው። በፍቃዱ እህትና ወንድሙ በፖሊስ ቁጥጥር ስር የዋሉበትን አፍታ ያስረዳል። ጠዋት እንግዲህ ሁለቱም ባለስራ ናቸው። ወደ ስራ እየሄዱ እያለ መንገድ ሲሻገሩ ፖሊሶች የሚዋሏቸው ቀዛቤት ምንድን ነው ምን አጠፋም ሲሉ ተነካክታችኋል ላቸው፣ እነሱ ግን መነካካታቸውን በፍጹም አያስታውስም። በጠሯቸውም ሰዓት አልተነካኩም ነበርና አልተነካካንም ቢሉም አንሰማቸውም ብለዋቸው ነው የወሰዷቸው። ወላጆቻቸው በእድሜ የገፉ እንደመሆናቸው ቫይረሱ ወደ ቤተሰብ ተዛምቶ የጤና ስጋት እንዳይሆን ከፍተኛ ጥንቃቄ በመላ ቤተሰቡ እንደሚተገበር የሚያወሳው በፍቃዱ ፖሊስ እህትና ወንድሙን በቁጥጥር ስር በዋለበት አፍታ ባይኖርም ለሌሎች የጤና ስጋት የሚሆን ተግባር ፈጽሟል ብሎ እንደማያምን ያስረግጣል። ወንድምና በቁጥጥር ስር ከዋሉ በኋላ የተከተለው የጤናም ስጋት የሰብአዊ መብት ጥሰትም እንደሆነ ያወሳል። ከዛ በኋላ ደግሞ በጣም የሚያሳዝነው ጭነዋቸው በፖሊስ ጣቢያ ወሰዷቸው። ፖሊስ ጣቢያ ሳይሆን ወደ አንድ በላይ ዘለቀ የሚባል ሰሜን ገበያ ከፍ ብሎ ያለ አንድ ትምህርት ቤት ግቢ አለ። ወደዛ ነው ወሰዷቸው። ሲወስዳቸው ራሱ መኪናውን አጭቀው ሞልተው ነው ፖሊሶቹም ከነሱ ጋር ተጠጋግተው ተቀምጠው ነው። ከዛ ውጭ በላይ ዘለቀ አስቀመጧቸው እና አራርቀው ለስሙላ ያው ቀረጿቸው፣ መከሯቸው እነዚህ መከላከያ ዘዴዎችን እንዲተገብሩ ምክር እንዲት የሰጥቷቸው እና ከዛ በኋላ መልሰው ፈቷቸው። ግን በመሀል ላይ ለምሳሌ እንዴት እንዲዝ ይደረጋል ብለው ያለ ሰው ነው መሰለኝ ኮንፍሮንት አድርጓል በሚል ነው አሁን ወንድሜ ሲያስረዳኝ የነበረው። ረበ ህጋ ምላክ ምናምን ነው ሲል የሰማሁት እኔ ያለው እና እሱን ሲደበድቡት ድምፁ ልኮልኛል። ፒክቸርም እንደዚሁ እየገፈተሩ ሶስት ፖሊሶች ነው ሲወስዱት የሚያሳይ ፎቶ ልኮልኛል ትዊተር ላይ እንደሁም ፎቶውንና ድምፁን የላከልኝን አቀናብሬ የለጠፍኩትም አለ። በሰብአዊ መብት ተሟጋችነቱ የሚታወቀው በፍቃዱ ኃይሉ በትናንትናው እለት በተለያዩ የአዲስ አበባ ስፍራዎች በእሱ አነጋገር የጅምላ ስር ሲከናወን ውሏል። ፈረንሳይ፣ ለጋሲዮንና አራት ኪሎን በመሰሉ ስፍራዎች ፖሊሶች በርካታ ሰዎችን በቁጥጥር ስር ሲያደርጉ፣ በመኪና ሲጭኑ ማየቱንም ይናገራል። ይህንን የፖሊስ እርምጃ ህጋዊነቱንም ሆነ ውጤታማነቱን በፍቃዱ ይጠራጥራል። እኔ እስከማቀው ድረስ ትናንትና ለምሳሌ ሁሉም ሰው ማስክ ያድርግ የሚል ማስታወቂያ አልተነገረም። የአዋጁንም ዝርዝር አይቼዋለሁ። ይሄ ክፍል አራት አንቀጽ ስድስት ላይ የሚለው አለ የአገልግሎት መስጫ ቦታዎች ላይ ለምሳሌ ትራንስፖርት ውስጥ ስትገባ፣ እንትን ውስጥ ምንድነው ባንክ፣ ሆስፒታል ምናም ስትገባ ማለት አለብን ማስክ ማድረግ አለብን እንጂ መንገድ ላይ ስትራመድ ምናምን ማስክ ማድረግ አለብን የሚል የለም። አርጉ ራሱ ከተባለ በስነ ስርዓቱ መጀመሪያ መረጃው መቅደም አለበት። እነሱ ግን በማስደንገጥ ሰው ለማስጠንቀቅ ነው መሰለኝ የፈለጉት። እዛ ላይ በጣም ከፍተኛ በሆነ አቢዩዚቭ በሆነ መከራከር እና መናገር እንኳን ለምን እንደዚህ ተባለ እንደዚህ አድርግ ብትሉ ሚያሻለም ወይ ብለ እንኳን መመለስ አትችልም። ምክንያቱም ፖሊሶቹ መደብደብ ለምደዋል፣ ክብራቸው የተነካ ነው የሚመስላቸው። ፖሊስ ብሩታሊቲ በጥቅሉ የፖሊስ ይሄ ማናለብኝነት ተጠያቂነት እስከሌለ ድረስ የሚከተል ነገር። መሰል ቅሬታዎች ለመስሪያ ቤታቸው እንደደረሱ የሚናገሩት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ፖሊስ የአስቸኳይ ጊዜ አዋጁን ለማስፈጸም በአስተማሪነት ሊረዳ ይችላል በሚል እምነት ግለሰቦችን እያሰረ መሆኑን መስማታቸውን ይናገራሉ። ሆኖም የተወሰደው እርምጃ ከሁኔታው ጋር የማይመጣጠን እንደሆነ ይጠቅሳሉ። እርግጥ ይሄ የአፍና አፍንጫ መከላከያ የኮቪድ ስርጭት ለመከላከል አስፈላጊ እንደሆነ እና ህብረተሰቡም ስራ ላይ ያውለው የሚገባ እንደሆነ እንገነዘባለን። በአስቸኳይ ጊዜ ደንቡም የህዝባዊ አገልግሎት ቦታዎች እና ሌሎችም ህዝብ በሚበዛባቸው ቦታዎች ላይ ያፍና የፍንጫ መሸፈኛ እንዲደረግ የአስቸኳይ ጊዜ ደንቡ ግዴታ ይጥላል። ነገር ግን ይህ ግዴታ በደንቡ ላይ በግልጽ እንደተመለከተው ህዝብ ሰፋ ብሎ የሚገኝባቸው አካባቢዎች እና ይሄ የአካላዊ መራራቅ ወይም ደግሞ ማህበራዊ መራራቅ የሚለውን ስራ ላይ ለማዋል በሚያስቸግርባቸው አካባቢዎች ነው እንጂ በየትኛውም ስፍራ በማንኛውም ስፍራ በማንኛውም ጊዜ የአፍና የአፍንጫ መከለያ ማድረግ አስገዳጅ ነው የሚል ስላልሆነ የተወሰደው እርምጃ ከነገሩ ሁኔታ ጋር ተመጣጣኝ ያልሆነ ምናልባትም ካውንተር ፕሮዳክቲቭ የሆነ ትክክለኛ ያልሆነ እርምጃ ስለሆነ በአስቸኳይ ሊቆም እንደሚገባና የታሰሩትን ሰዎች በአስቸኳይ ሊለቀቁ እንደሚገባ ጥሪ እያስተላለፍን ነው የምንገኘው። ዶክተር ዳንኤል በቀለ ካለው ሀገራዊ የጤና ስጋት አንጻር ፖሊስን የመሰሉ ሕግ አስፈጻሚ አካላት አዋጁን ለማስፈጸም ያሉባቸውን ፈተናዎች የሚረዱ መሆናቸውን አውስተው፣ ሆኖም አዋጁን ለማስፈጸም የሚወሰዱ እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥሱ መልኩ ሊተገበሩ እንደሚገባ መክረዋል። የወጣውን ደንብና ለሕዝብ ጤንነት አጠባበቅ ሲባል እንዲወሰዱ የሚያስፈልጉትን እርምጃዎች ለማስፈጸም በተለይ በኢትዮጵያ ነባራዊ ሁኔታ ለህግ አስፈጻሚ አካሎች ለፖሊስ ትልቅ ራስ ምታት እንደሆነ እገነዘባለሁ። ኢትዮጵያ ውስጥ አሁን አብዛኛው ሰው ከጤና ባለሙያዎች እየተሰጠ ያለውን ምክርና መመሪያ ስራ ላይ እያዋለው አይደለም። ብዙ ህዝብ ማህበራዊ መራራቅን ወይም አካላዊ መራራቅ የሚባለውን ተግባራዊ ሊያደርገው አልቻለም። በተወሰነ መልክ ከአኗኗር ሁኔታችን ከኢኮኖሚ ሁኔታችንም የሚመነጭ ሊሆን ይችላል። አጠቃላይ ግን እነዚህን መመሪያዎች ተግባራዊ ለማድረግ ትልቅ ችግር አለ። ለአስፈጻሚ አካላትም ትልቅ ራስ ምታት ነው። ይህ አስቸጋሪ መሆኑን በጣም እገነዘባለሁ። ይህንን ካልኩኝ ይዝ በኋላ ግን አብሮ ደግሞ መታሰብ ያለበት ነገር ምንድን ነው? ይህ ለማስተላለፍ የምንፈልገው መልእክት እና ለመፍጠር የምንፈልገው አዲስ ልማድ፣ ለምሳሌ በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ሕግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው። ፖሊስ እነዚህን የአስቸኳይ ጊዜ ደንቦች መመሪያዎች በሚያስፈጽምበት ጊዜ ሊመራባቸው የሚገቡ የሰብአዊ መብት መርሆዎች አሉ። እነዚህን መርሆዎች በስፋት ግንዛቤ ለመፍጠር ጥረት እያደረግን ያለው ይህ የህጋዊነት መርህ በአስቸኳይ ጊዜ ሁኔታ ወቅት እንዲሆን ሊታገዱ የማይችሉ መብቶችን የማክበርና የማስከበር መርህ የመሳሰሉ የሰብአዊ መብት መርሆች እና የህግ አስፈጻሚ አካላት ደግሞ በከፍተኛ የሙያ ስነ ምግባር እና የኃላፊነት ስሜት መንቀሳቀስና የኃይል እርምጃ ከመውሰድ የመቆጠብ አስፈላጊነት ነው። በቀረቡ ቅሬታዎችና ሀሳቦች ላይ ምላሽ ለማግኘት በተደጋጋሚ የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ስልክ ላይ ብንደውልም ሳይሳካልን ቀርቷል። ይህ በእንዲህ እንዳለ በኮሚሽኑ የፌስቡክ ገጽ ላይ ህዝብ በስፋት በሚገኝባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ ሳይጠቀሙ በተገኙና ርቀታቸውን ባልጠበቁ 1305 ሰዎች ላይ በአዋጁ መሠረት እርምጃ መወሰዱ ተገልጿል። ኮሚሽኑ ህዝብ በብዛት በሚንቀሳቀስባቸው 23 ስፍራዎች ግንቦት 5 ቀን 2012 ዓ ም ባደረገው አሰሳ በቁጥጥር ስር የዋላቸው 990 ወንዶችና 315 ሴቶች መሆናቸውን አክሎ አስታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢናቢዊ መደመጡን ይቀጥላል። ችግር ፈቺ የሆኑ ፈጠራዎችን ትኩረት አድርጎ የሚሰራ ወጣት ይዘንላችኋል። ጣዕመ ተስፋዬ ይባላል። በትግራይ ፖሊቴክኒክ ኮሌጅ አስተማሪ ነው። በአሁኑ ጊዜም የኮሮና ቫይረስን ለመከላከል በሚደረገው እንቅስቃሴ ላይ የፈጠራ ስራዎችን ይዞ ቀርቧል። ሙልጌታ ጽባሃ ዝርዝሩ አለው። ጣዕመ ተስፋይ በመቀለ ከተማ በሚገኝ ትግራይ ፖሊቴክኒክ ኮሌጅ ላይ የኤሌክትሪክ ሲቲ አስተማሪ ነው። የፈጠራ ስራዎች ገና ተማሪ እያለ እንደጀመረው ይናገራል። የሆነ አዲስ ነገር በተለይ አንዳንድ አካባቢው ስንቃኘው አንዳንድ የሚያስቸግሩ ስራዎች ወይም የሆነ ነገር ሳይ አዲስ ነገር መፍጠርና ያንን ችግር እንዴትን መፍታት እንዳለበት ዝምብ ብዬ አስባለሁ እና ከዛ ሳስብ ሳስብ አንዳንድ ሀሳቦች ሲመጡልኝ ያው የሀሳቡ ወደ ተግባር ቀይሬ ምን ምን እንደሚሰሩ እንትና ከዛ በመነሳት ነው ች ፈጠራዎች የሚመጡልኝ ማለት ነው። ያው የመጀመሪያ ስራ የተማሪ ያለሁ ዶንባስኮ ቴክኒካል አድዋ የሚባል ነበረ። እሱ ጋር ያለን ውድድር ነበረ፣ የፈጠራ ውድድር። ከዛ እዛ ላይ ያለን ያው ባለ ሁለት እንትን ምድጃ ማሞቂያ ያለበት ሰርቼ ነበር። ዲዛይኑም ለየት ያለ ነው። አሁን በአራት ማዕዝን ሆኖ የራሱ የሆነ ዲዛይን አለበት። በአሁኑ ሰዓት በብዙ ቦታ ይገኛሉ። ግን ለመጀመሪያ ጊዜ በዛን ጊዜ ከሌላ እንትን ሳየው የሌላ ከጋዝ የሚያቀጣጥሉ ምድጃዎች በማየት ዲዛይኑ ከሱ አንዳንድ ነገሮችን በማየት ታግዤ የሰራሁት ነው ማለት ነው። ከዚህ በፊት በብረታብረት ስራዎች ለተሰማሩ ሰዎች በቀላሉ ከቦታ ወደ ቦታ በማንቀሳቀስ ሊጠቀሙበት የሚችሉ ለብየዳ የሚውል ማሽን ሰርቶ አቅርበዋል። ይህንን ስራውም በጥቃቅንና አነስተኛ ኢንተርፕራይዝ ተባዝቶ ወደ ተጠቃሚዎች መሸጋገሩ ተናግሯል። አዲግራት ገና ፍረሽ እያለሁ ጋራጆች ለጥገና ሲሄዱ ይሄ ምንድን ነው የሚባለው ዌልዲንግ ማሽን ትልቅ በጋሪ ወይም በሌላ መጫኛ ይዘው ነው የሚንቀሳቀሱ እና አንድ ሰው ይዘው ማይሄድም ረዳት ያስፈልጋል። ስለዚህ እነዚህ አስቸጋሪ የሆነ እንትን እንቅስቃሴ ሳይ ለጥገና የሚያስፈልግ ወደ ላይ ወጥተህ የምትሰራበትም በጣም አስቸጋሪ ነው። ስለዚህ ይህንን የሚተካ ለምን አነስ ያለ ዌልዲንግ ማሽን ለምን አልሰራም ብዬ ያው ተንቀሳቃሽ ወልዲንግ ማሽን ትንሽ ሰርቼ ነበር ማለት ነው። ጥቃቅንና አነስተኛ ተቋማት ብንባሉ እንዲባዛ ተብሎ እነሱ ተሰጧቸው፣ ያው ተባዝተዋል፣ ተሰርተለታል ማለት ነው። ሌላ የጣዕመ ስራ ደግሞ የተጣሉ የፕላስቲክ ጠርሙሶች በመጠቀም ማቴኔላ የሚሰራ ማሽን ነው። በአሁኑ ጊዜ ደግሞ ኮሮና ለመከላከል ሲባል ወደ ክልሉ የሚገቡ መኪኖች ኬሚካል በቀላሉ ለመርጨት የሚያግዝ መሳሪያም ሰርቷል። ጣዕምም ሙሉ ለሙሉ በሰው ኃይል ስለሆነ የሚሸፍንበት ቦታ አነስ ያለ ነው። ስለዚ፣ አነስ ስላለ ጥሩ አድርጎ ዲስንፌክት ማድረግ አለበት። ስለዚ ቶሎራንሱ ያነሰ ነው ማለት ነው። ስለዚህ እነዚህ ነገሮችን በተሻለ መንገዱ መሰራት ስላለበት አንደኛው ወደ መቀሌ ከተማ የሚገቡ እና ወደ ትግራይ ጠቅላላ የሚገቡ ተሽከርካሪዎች እዛ የሚሰራ ስራ ለማገዝ ተብሎ ከሶስት ጓደኞቼ ጋ አንዱ ሁለት የኤሌክትሪካልና አንድ ደግሞ በመካኒካል የሚያግዘኝ ለብየዳ ምናምን ሆነን በኮሌጅ ውስጥ ነው እየስራ ነው ያለነው ማለት ነው። ከዛ ደግሞ ባለፈ እሱን ከጨረስን በኋላ የቀጣዩ ስራችን ሰው ዲስኢንፌክት የሚያደርግ በሮማናት አደባባይ ላይ ነው የምሞክረው እያሰብነው በሀሳብ ማለት ነው። ስለዚህ እዛ የሚንቀሳቀስ ሰው ያው ዲስ ኢንፌክት ያደረገ ራሱ ለሰውም እንትን አድርገን ያው ሰው ሙሉ አካሉን በእንትኑ ያልፋል። የግድግዳ ቴሌፎን ሚሽን እንትን የሚለበታል አይደል? አነስ ያለ እንትን በር አይነት ያለበት እንደሱ አይነት ተተክሎ ሰው በዛ ያልፋል እና ከዛ ኬሚካል ይረጭበታል ለሰው ማለት ነው። ፎግ ሲስተም የሚባል አሰራር ነው። ምን እንትን ምለው ፎግ ማለት ምንድን ነው? ከደመናማ አይነት እንትን የሚበን አይነት እንደሱ አይነት ነው የምጠቀምበት። እና የሚያበሰብስ ነገር የለበትም። በቻይና አለ፣ በሌሎች በሌሎች በህንድም አንዳንድ ሪሰርች ስናርግ በቪዲዮዎች ታግዘን ነው ያየ ነው። ስለዚህ ያንን ነገር ለመስራት የሚያግተን ነገር የለም፣ ቀላል ነው ብለን ነው የምናስበው። በኮሮና የተያዙ ሰዎች ለመተንፈስ የሚያግዛቸው በኤሌክትሪክ የሚሰራ ማሽንም ሰርቶ በባለሙያዎች እንዲታይና ወደ ሙከራም እንዲገባ እየሰራ መሆኑ ገልጿል። ያው እስኪ ሰው ሲታመም ደግሞ የሚያግዝ ነገር ሌላ ምን ይሆን? እንትን ላድርግ ችላለሁ ብዬ ያው ሳስብ ሳስብ ቬንትሌተር የሚተካለን በአንጉባክ ተጠቅመን ለማስተንፈሻ ስነ ስርዓት የሚጠቅመን አነስ ያለ በቀላል መንገድ ከአካባቢ ከገበያ ማይታጣ እቃዎችን በመሰባሰብ ቀለል ያለ ስራም ሞክሬ ያለሁ ማለት ነው። ለማስተንፈሻ የሚያግዘን መሳሪያ ውጤታማነቱ አሁን ካሌብሬሽን ብቻ ነው የሚቀረው። ከእድሜ አንጻር አምቡባግ ነው የተጠቀምኩት። ስለዚህ ይሄ አምቡባግ የአዳልት ነው ማለት የተላልቅ ሰዎች። ስለዚህ ያንን ስራ ለህጻናትም፣ ለሁሉም ማንኛውም አይነት እድሜ መካተት አለበት። ስለዚህ ያንን ለማካተት ስንትም ያክል ፕሬዠር ነው መሰጠት ያለበት በየእድሜው በየ የእንትኑ የህመሙ ክብደት እንትን በማየትም እነኚህ ነገሮችን ማዕከል በማድረግ ነው መሰራት ያለበት። በቀጣይ ችግር ፈቺ በሆኑ ስራዎች ላይ ትኩረት አድርጎ እንደሚሰራም ተናግሯል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም አድማጮች የዛሬው የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቅን፣ ልንሰናበታችሁ ነው። በፌስቡክ አት ቪኦኤ አምሃሪክ በትዊተር እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም መልዕክቶቻችሁን አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቅማችሁ መልክቶቻችሁን በጽሁፍ አድርሱን። ሳስተናግዳችሁ የቆየሁት ኤደን ገረሙ ነበርኩ፣ ከአቀናባሪያችን ኤልያስ አስማረጋ ደናደሩ i and then we be in a